The voice of America, ጅቡቲ የኢትዮጵያ ዋነኛ የወጪና የገቢ ንግድ በር ሆና እንደምትቀጥል የውጭ ጉዳይ ሚኒስቴር አስታውቋል። በዚህ ወር መጨረሻ በታላቁ የህዳሴ ግድብ የውሃ አሞላል አካሄድ ላይ የሚነጋገር የሦስቱ ሀገሮች የባለሙያዎች ስብሰባ በካርቱም እንደሚካሄድም ተነግሯል። በጅቡቲና በኢትዮጵያ የጋራ ድንበር ላይ የሚታየውን ህገ ወጥ ንግድና ሰዎችን ማዘዋወር ለማስቆም ባለስልጣናቱ ተወያይተዋል። መለስካቸው አምሀ ዝርዝር ይዟል። የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ ጽህፈት ቤት በየሳምንቱ በሚያሰናዳው ጋዜጣዊ ጉባኤ ዛሬ ዋና ርዕስ የነበረው የጅቡቲና የኢትዮጵያ የጋራ ድንበር አስተዳዳሪዎች ስብሰባ ነበረ። በዚህ ከመጋቢት ሦስት እስከ አምስት ቀን 2010 ዓ ም በአፋር ክልል ርዕሰ ከተማ ሰመራ ላይ በተካሄደው ስብሰባ ባለሥልጣናቱ የሁለቱን አገሮች ህዝቦች የኢኮኖሚና ማኅበራዊ ተጠቃሚነት የበለጠ ለማረጋገጥ መስማማታቸውን የሚኒስቴሩ ቃል አቀባይ አቶ መለስ አለም ተናግረዋል። በጋራ ድንበራችን አካባቢ ህገ ወጥ የሆኑ የንግድ እንቅስቃሴ ይካሄዳል። እንደዚህ አይነት የንግድ እንቅስቃሴ ሁለቱንም አገሮች ይጎዳል። ስለዚህ ህጋዊ ንግድን ለማበረታታት ህገ ወጥ የሆኑ የንግድ እንቅስቃሴዎችን ደግሞ ለማስቆም የሚያስችል ስምምነት በዚህ መድረክ ላይ ተደርሷል። ሌላኛው ጉዳይ የህገ ወጥ የሰዎች ዝውውር አለ። ኢትዮጵያ የስደተኞች ተቀባይ ብቻ ሳይሆን የስደተኞችም አመንጭ ሀገር ናት። የዚህኛው የአሁኑ ስብሰባ ላይ ትኩረት የነበረው በዋነኛነት በሁለቱ ሀገሮች አካባቢ የሚካሄደውን የህገ ወጥ የሰዎች ዝውውር መከላከል በሚቻልበት ሁኔታ ላይ ምክክር ተደርጓል። ለቃል አቀባዩ ከጋዜጠኞች በርካታ ጥያቄዎች ተወርውረዋል። ከእነዚህ መካከል በቅርቡ ኢትዮጵያ የወደብ አማራጮችን ከማፈላለግ አኳያ በበርበራ ወደብ ለመጠቀም ያደረገችው ስምምነት ተነስቷል። ይህ ስምምነት በዓለም አቀፉ ማኅበረሰብ ዲፕሎማሲያዊ ዕውቅና የተሰጠውን የሶማሊያን መንግሥት ሊያሳስብ እንደሚችል ተወስቷል። በቅርቡ የሶማሊያ መንግሥት ፓርላማ ውሳኔውን ውድቅ ማድረጉም ተዘግቧል። በሌላ በኩል ደግሞ ኢትዮጵያ እንዲህ ያሉ የወደብ አማራጮችን ባፈላለገች ቁጥርና ሙከሯም በሰመረ መጠን የጅቡቲ አስፈላጊነትም ሊቀንስ እንደሚችል በመጠቆም የሀገሪቱ ምላሽ ምንድን ነው የሚሉ ጥያቄዎች ተነስተዋል። በሰመራ የተካሄደው የሁለቱ ሀገሮች ባለሥልጣናት ጉባኤ ትኩረት ይህ እንዳልነበረ ያስገነዘቡት አቶ መለስ ዓለም ለጥያቄዎቹ ምላሽ ሰጥተዋል። ጅቡቲ የኢትዮጵያ ዋነኛ ደግመዋል። ጅቡቲ የኢትዮጵያ ዋነኛ የወጪና የገቢ ንግድ ኮሪደር ሆና ትቀጥላለች። ከሌሎች የወደብ አማራጮች ጋር የሚደረገው ግንኙነት እሱን የሚደግፍ እሱን የሚያጠናክር ተደርጎ ነው የሚወሰደው መወሰድም ያለበት። የበርበራ ወደብ ጉዳይ የሎጂስቲክስ ጉዳይ የቢዝነስ ጉዳይ ንግድን የማሳለጥ ጉዳይ ነው። ለእኛ ከፖለቲካ ጋር የሚያያዝ ነገር የለውም። የሶማሊያ ጉዳይ የሶማሊያውያን ጉዳይ ነው። የነሱ የውስጥ ጉዳይ ነው። ከበርበራ ወደ ባጠቃቀም ጋር በተያያዘ ከጅቡቲም ከሶማሊያም ጋር በመረዳዳት እየሰራ ነው። በዛሬው የውጭ ጉዳይ ሚኒስቴር ሳምንታዊ ጋዜጣዊ መግለጫ ላይ ከተነሱት ጥያቄዎች አንዱ የሕዳሴውን ግድብ የተመለከተ ነበረ። ሶስቱ አገሮች ማለትም ግብፅ፣ ሱዳንና ኢትዮጵያ የሚያደርጉት ድርድር ተቋርጦ መቆየቱን ጋዜጠኞች አስታውሰው በቅርቡ ድርድሩ እንደሚቀጥልም መረጃ ጠቅሰዋል። ድርድሩ የሚቀጥል ከሆነ በምን በምን ጉዳዮች ላይ ነው የሚያተኩረው የሚል ጥያቄ ነበር ያቀረበው። አቶ መለስ አለም ድርድር የሚባል ነገር በዚህ ጉዳይ ላይ የሚታሰብ አይደለም ነው የሚሉት። ለዚህም ምክንያቶቻቸውን ደርድረዋል። አርባ አምስት በመቶ የሚሆነው የኢትዮጵያ ሕዝብ በዚሁ ተፋሰስ ላይ የሚኖር ነው። በዛ ላይ ድርድር ሊኖር አይችልም። ከዘጠኙ የኢትዮጵያ ክልሎች ስድስቱ በዚሁ ተፋሰስ ላይ ይገኛሉ። በዛ ላይ ድርድር። ስለዚህ ድርድር ሳይሆን ምክክር ነው። አክለውም ውይይቱ የሚካሄደው ካርቱም ላይ ከመጋቢት 26 እስከ 27 2010 ዓ ም ድረስ እንደሆነም አረጋግጠዋል። ይህ የሦስቱ አገሮች የቴክኒክ ባለሙያዎች ስብሰባ እንዲካሄድ የተወሰነውም ባለፈው የአፍሪካ ህብረት ጉባኤ በአዲስ አበባ በተካሄደበት ወቅት የሱዳን የግብፅና ኢትዮጵያ መሪዎች በደረሱበት ውሳኔ መሠረት እንደሆነ አስታውሰው የውይይቱን ዓላማም አብራርተዋል። ስብሰባው የካቲት ወር ላይ መካሄድ ነበረበት ሲራዘም ቆይቶ አሁን መጋቢት ወር ላይ ይካሄዳል። ቀደም ሲል በገለጽኳቸው የሁለቱን ሀገሮች ሊያስማሙ በሚችሉ በውሃ አሞላልና አለቃቅሉ ዙሪያ ላይ በባለሙያዎች ደረጃ ውይይት ተካሂዶ ለመሪዎቹ ሪፖርት ይቀርባል ተብሎ ይጠበቃል። የታላቁ ህዳሴ ግድብ የውሃ አሞላል ጉዳይ ግብፅን በእጅጉ እንዳሳሰባት የተለያዩ ዓለም አቀፍ መገናኛ ብዙሀንም እየዘገቡበት ይገኛሉ። መለስካቸው አመሀ ለአሜሪካ ድምፅ ሬዲዮ God, this, above. All.